የባህል መድረክ የጤና ይስጥልኝ አድማጮች እንደምንሰነበታችሁ፣ ሩሲያና ኢትዮጵያ ይፋዊ የዲፕሎማሲ ግንኙነት የጀመሩበትን መቶ ሀያኛ ዓመትን ማክበር ጀምረዋል። የሁለቱ ሀገራት ይፋዊ ግንኙነት መቶ ሀያ ዓመት ሞላው ይባል እንጂ ከአስራ ስድስተኛው ክፍለ ዘመን የጀመረ ግንኙነት እንደነበረ የታሪክ መዝገባት ያሳያሉ። ይፋዊው የዲፕሎማሲ ግንኙነት የጀመረው ግን በአጼ ሚኒሊክ ዘመነ መንግስትና በሩሲያው ንጉስ ኒኮላ ዘመን መሆኑ ተመልክቷል። የኢትዮጵያና የሩሲያ ግንኙነት ተጠናክሮ በቀጠለበት በቀድሞ ሶቪየት ህብረት ዘመን ከ20 ሺህ በላይ ኢትዮጵያውያን የከፍተኛ ትምህርት ድልን በማግኘት በተለያዩ የሶቪየት ህብረት ግዛቶች ትምህርታቸውን ተከታትለዋል። በዕለቱ ዝግጅታችን ለረጅም ዘመናት ስለዘለቀው የኢትዮ ሩሲያ ግንኙነትና በወቅታዊ የንግድ ፖለቲካ ብሎም ባህላዊ ግንኙነትን በተመለከተ በሩሲያ ፌዴሬሽን ከኢትዮጵያ ባለሙሉ ስልጣን ከአምባሳደር ግሩም አባይ ጋር ቃለ ምልልስ አድርገን ቅንብር አሰናድተናል። መልካም ቆይታ Three. Улюбил, ту, что любил цветы, он тогда продал свой дом, продал каратины и кровь, и на все деньги купил целое мол. ይህንን ልጅ እንደወለድኩት ያህል እቆጥረዋለሁ። ወደ አውሮፓ ሄዶ እንዲማር ካሰብኩ ብዙ ጊዜ ነው። የታመነ ሰው እስታገኝ ሲጠብቅ ቆየሁ። እርሶን እርስዎን አምኖታለሁና አደራ ሰጥቻለሁ፣ ደህና አድርገው ያስተምሩልኝ ሲሉ ራስ መኮንን ሊዮንቴፍ ለተባለ የሩሲያ ተወላጅ ይነግሩና ራስ መኮንን ተክለሐዋርያትን ስመውና ተሰናብተው ለሊዮንቴፍ ያስረክባሉ። ሊዮንቴፍም ተክለሐዋርያትን ጭኖ ባህር አሻግሮ ከአድማስ ወዲያ ወሰደው ሩሲያ። የህይወት ታሪኬ ከተሰኘ መጽሐፍ ፊታውራሪ ተክላዋርያት ተክለ ማርያም በ1946 ዓ ም ከጻፉት የህይወት ገጠመኝ የተቀዳ ጽሁፍ ነው። የመጀመሪያውን የኢትዮጵያ ህገ መንግስት ያረቀቁት ፊታውራሪ ተክላዋርያት ተክለ ማርያም በሩሲያ የከፍተኛ ትምህርታቸውን የተከታተሉ የመጀመሪያው ኢትዮጵያዊ ናቸው። ወጣቱ ተክላዋርያት 11 ዓመት በሩሲያ ኖሯል። ትምህርቱን የተከታተለውም 10 ዓመት ነበር። የኢትዮጵያ ሩሲያ ይፋዊ ዲፕሎማሲ ግንኙነት በተለያዩ ዝግጅቶች እየታሰበና እየተከበረ መሆኑን በሩሲያ ፌዴሬሽን የኢትዮጵያ ባለሙሉ ስልጣን አምባሳደር ግሩም አባይ ከዶች በለጋ ባደረጉት ቃለ ምልልስ ገልጸዋል። ሞስኮ ላይ የኢትዮጵያ ኤምባሲ ከራሺያ ውጭ ጉዳይ ሚኒስቴር መስሪያ ቤት እዚ ያለፉት ሁለት ታንካይ ተቋቋሚ የኢትዮጵያና የሩሲያ ህዝቦች ወዳጅነት ማህበር፣ ሌሎች ባለድርሻ አካላትን ያካተተ ኮሚቴ አዋቅረን መንቀሳቀስ ጀምረን ነበር። አዲስ አበባ ላይ የራሽያን ኤምባሲ ውጭ ጉዳይ ሚኒስቴር ና አካላት አከራትን የሚያካተቱ ፖሊስ ተዋጥሎ እንቅስቃሴ ሲያካሄዱ ቆይተዋል። እና እኛም በተመለከተ ካለፈው ጀንዋሪ ጀምሮ ነው መንቀሳቀስ የጀመርነው። ጀመራ የሰራ ነው ሞስኮ ከተማ ካለው ኢንስቲቱት ፍ አፍሪካን ስታዲስ ከሚባለው ተቋም ጋር የራውንድ ቴብል ዲስካሽን ወይም ደግሞ የጠረጴዛ ዙሪያ ውይይት ነበር ያካሄድ ነው። በዛ ነበር የጀመርነው። ብዙ ሰዎች ተገኝተው በኢትዮጵያ ወቅታዊ ሁኔታዎች፣ ታሪካዊ ግንኙነቶቻችን መሰሉ ነጥቦች ላይ የራውንድ ቴብል ዲስካሽን ተካሂዷል። በማስከተል ፌብሩዋሪ አንድ ሁለት ሺህ አስራ ስምንት ላይ በኤምባሲው ጽህፈት ቤት የዚህ መተሃኛውን ክብረ ባህሎ ማስመልከት ላውንች መደረጉን የሚገልጽ የሚዲያ ብሪፊንግ አዘጋጅተን ነበር ለሩሲያ ጋዜጦች ወይም ደግሞ የማስ ሚዲያ አውታሮች። እሱም በጥሩ ሁኔታ ነበር የሄደው። ከዛ ደግሞ እንደገና ፌብርዋሪ ሰባት ቀን ቀደም ሲል እዚህ ሞስኮ ውስጥ የፓትሪስ ሉሙምባ ዩኒቨርሲቲ ባይ ነበር አለ አሁን ስሙን ቀይረውት ህዝቦች ወዳጅነት ዩኒቨርሲቲ ተብሏል። እዛ የዩኒቨርሲቲ ጋር በመተባበር ሌሎች ባለድርሻ አካላትን አካተን አንድ ኮንፈረንስ አካሄደናል። ኮንፈረንሱ ላይ ወደ መቶ ሀምሳ ተሳታፊዎች ነበሩ። የተለያዩ ጥናታዊ ጽሁፎች ቀርበው ነበረ። ቀኑ ሙሉ የተካሄደ ኮንፈረንስ ነበረ። የዚህ ኮንፈረንስ ጥናታዊ ጽሁፎች ሰዎች የተመረጡትን በልዩ እትም ለማሳተም እየተነጋገርን ከማሳተሚያ ቤቶች ጋር በቀጣይ ኑረን ደግሞ እንደዚሁ የሩሲያን ማህበረሰብ የሚያሳትፍ የባህል ፕሮግራሞችን እናዘጋጃለን ብለ እየሰራን ያለ ነው። ፊታውራሪ ተክለ ሐዋርያት በሩሲያ አስቀድሞ በካዴትነት ማለት፣ በጦር መኮንንነት ተመረቁ። ከምረቃ በኋላ ደግሞ በሩሲያ ብቸኛው የመድፈኛ አካዳሚ ከሆነው የሚካኤል የመድፈኝነት ትምህርት ቤት በዲፕሎማ ተመርቀዋል። በጦር መኮንንና በመድፈኝነት ስላሳለፏቸው የትምህርት ዓመታትና ስላጋጠማቸው ሁሉ የሕይወቴ ታሪክ በተሰኘው መጽሐፍ ተጠቅሷል። የኢትዮጵያና ሩሲያ መቶ ሃያኛ ዓመት የዲፕሎማሲያዊ ግንኙነትን በተመለከተ ሞስኮ ላይ ስለተካሄደው ዝግጅት በሳይንስ ረገድ ስብሰባ መካሄዱን የዜና ማሰራጫዎች ዘግበዋል። በሳይንስ ረገድ የነበረው የመታሰቢያ ስብሰባም ሆነ ስነ ስርዓት ምን ነበረ? አምባሳደር ግሩም አባይ scientific conference in Milmars and we sat down. በውስጡ የነበሩት የቀረቡት ጽሁፎች የተለያየ ዘህ የነበራቸው ናቸው። አንዱ ለምሳሌ በኢትዮጵያና በሩሲያ ሕዝቦች መካከል የግንኙነቱ መሰረት ሊሆኑ የቻሉ ሴቶች ምንድን ናቸው የሚላይ ወል ተጠቁ ጽሁፍ የቀረበት አለ። የጋራ ሴቶች ምንድን ናቸው የሚለውን በተመለከተ ሌላ ለምሳሌ ደግሞ የሩሲያ ፌዴሬሽን ወይም ቀድሞ ሶቪየት ሕብረት የኢትዮጵያን የሰው ሀይል ተማዳበር አኳያ መአት በብዙ ሺ የሚቆጠሩ ሰዎች እዚህ ሀገር እንደተማሩ ይታወሳል። የሶቪየት ሕብረትም በኋላ የሩሲያ ፌዴሬሽን አስተዋጽኦ ምን ነበረ የኢትዮጵያን የተማረ የሰው ሀይል ከማዳበር አኳያ ሚሉ ጽሁፍ ነበረ። የኢትዮጵያና የሶማሌ ጦርነት ወቅት የሶቪየት ህብረት ፖዚሽን ምን ነበር የሚልም ጽሁፍ የቀረበበት ነበረ። ከሩሲያ ኦርቶዶክስ ቤተክርስቲያኑ በኩል ደግሞ እንደዚህ ሃይማኖት ሃይማኖታዊ ትስስሮችን በተመለከተ የቀረበ ነበረ። ኢትዮጵያ ውስጥ ላለፉት ሰላሳ አመታት ሲንቀሳቀስ የነበረ የኢትዮጵያና የራሻ የጋራ ባዮሎጂካል ኤክስፔዲሽን የሚባል ተቋም አለ። እነሱ በኢትዮጵያ ውስጥ የኢትዮጵያን ጄኔቲክ ሪሶርስ ውስጥ ከማጥናት አኳያ የሰሩት ስራዎች የቀረበበት ጽሁፍ ነበረ። ይሄ ብቻ ሳይሆን እንግዲ ሳይንቲፊክ ኮንፈረንስ ቢባልም ፖለቲካ፣ የማህበራዊ፣ የኢኮኖሚ ግንኙነቱን ያገናዘቡ ጽሁፎች የቀረቡበት መድረክ ነበር፣ በማለት ነው ክቡር አምባሳደር እንደነገሩኝ ከሆነ እንግዲህ የኢትዮጵያና ና የሩሲያ ይፋዊ ግንኙነት ከጀመረ መቶ ሀያ አመት ሆነው እንጂ የሁለቱ ሀገሮች ማለት ከቀድሞ ሶቪየት ህብረት ጋር ግንኙነቱ ከዚያም በፊት ነው ብለዋል። አዎ እንግዲህ የቀድሞ ሶቪየት ህብረት የሚለውን ትተን፣ ምክንያቱም ከሶቪየት ህብረት መመስረት በፊት ነው ዲፕሎማሲያዊ ግንኙነት የመሰረት ነው። ፌብሩዋሪ አስራ ሰባት አስራ ስምንት ዘጠና ስምንት ማለት ከአድዋ ጦርነት ሁለት ዓመት በኋላ ማለት። ስለዚህ ኢቨን ይፋ ዲፕሎማሲያዊ ግንኙነት ከመስረታችን በፊት በአድዋ ጦርነት ወቅት ብዙ የታሪክ መጽሐፍ እንደሚዘገቡትም እንደዘገቡትም በአድዋ ጦርነት ወቅት ራሱ የራሽያ የቀይ መስቀል ማህበር ተወካዮች ኢትዮጵያ ውስጥ በጦርነቱ ወቅትም ሐኪሞችን በመላክ የኢትዮጵያን ተዋጊዎች ሕክምና ዳሳ ሲያደርጉበት የነበረበትን ታሪክ አለ። ግን እዛም አይደለም መጀመሪያ ስበት ብኝሄዱ ከዛ በፊት በነበሩት ዓመታትም በአስራ ስምንተኛ ክፍለ ዘመን በነበሩትም ዓመታትን በተለይ ፍቅር ያላቸው የሩሲያ ተጓዦች ኢትዮጵያ የምትባለዋን ሀገር ለማወቅ ሂደው ለማየት የሞከሩበት ወደዛ ሰዎቻቸው ልከው ኢትዮጵያ የሚባለው ህብረተሰብ ምን አይነት ህብረተሰብ እንደሆነ ሃይማኖታዊ ውሳይቱ ምን እንደሆነ የህብረተሰቡ ዋና ዋና ምን በሆነ የመሳሰሉትን ነገር ያጠኑበት ነበር። ከዛ በፊትም ደግሞ እንደሚታወቀው ብዙ የሚያገናኝ ከራሻ ጋር ተብሎ በስፋት የሚናገረው ደግሞ የአሌክሳንደር ፑሽኪን የኢትዮጵያ ዝርያ መኖር ነው። እና የአገር ጎብኚዎች፣ ተጓዞች የመሳሰሉት በአስራ ስምንተኛው ክፍለ ዘመን ጀምሮ ወደ ኢትዮጵያ የሄዱበትን አጋጣሚዎች ነበሩ። ስለዚህ ኦፊሻል ግን ከመጀመሩ በፊት ህዝብ የምንላቸው በዚህ መልኩ ያሉ ናቸው። ኢትዮጵያን ባህል የማጥናት ኢትዮጵያን የተለያዩ ብሄረሰቦች ማንነት ለማጥናት ኢትዮጵያን ፖለቲካዊ ታሪክ ለማጥናት በወቅቱ የነበሩትን ማህበረሰባዊና ኢኮኖሚያ ግንኙነቶችን የማጥናት ሰዓት አገው ብዙ ሄደዋል። የፑሽኪን ታሪክ የፑሽኪን ታሪክ። ከዛ በኋላ ግን ያለው ከአድዋ ጦርነት በኋላ ያለው በራሻ ንጉሠ ነገሥት መንግስትና በአጼ ምኒልክ ዘመነ መንግስት የነበረ ግንኙነት እዚህ ራሻ ውስጥ በአስራ ዘጠኝ አስራ ሰባት የቦልሸቪክ ሬቮሉሽን ከተካሄደ በኋላ ከሶቪየት ህብረት ጋር ያለ ግንኙነት የጀመረው ከዛ በኋላ ነው ማለት ነው። ከሶቪየት ህብረት ጋር የነበረው ሲጀመር ደግሞ ዋናው መለኪያ የነበረው በሁለተኛ ዓለም ጦርነት ጊዜ ጣሊያን ኢትዮጵያን በወረረበት ወቅት አጼ ኃይለ ስላሴ ጂኒቫ ሂደው ንግግር ባደረግበት ወፍቃችን የማስታውሰው ነው። ሁለተኛ ጦርነት አጼ ኃይለ ስላሴ ጂኒቫ ላይ ኢትዮጵያን እንዲከላከል የዓለም አቀፍ ህብረተሰብ በጠየቁበት ጊዜ ጣሊያኖች ኢትዮጵያ ላይ አለን የሚሉትን ክሌም በመቃወም ድምፅ ከሰጡ አምስት ሀገሮች መካከል አንዷ ሶቪየት ህብረት ነበረች። በወቅቱ የጣሊያንን ወረራ የተቃወመ ሀገር አምስት ብቻ ነው። ሌላው ሙሉ የጣሊያን ወረራ የደገፈበት ሁኔታ ነው። ስለዚህ ከእነዚህ አምስት ሀገሮች መካከል አንዷ ሶቪየት ህብረት ነበረች ማለት ነው። ከዛ በኋላ ነው እንግዲህ ነገር ተናከል እየመጣ የሄደው ማለት ነው። የባልቻ ሆስፒታል መመስረትም በአስራ ዘጠኝ አርባ ዘጠኝ በኛ አቆጣጠር በፈረንጆቹ በአርባ ሰባት አስራ ዘጠኝ አርባ ሰባት በጃንሆይ ጥያቄ የተመሰረተ ሐኪም ዘለው ና ጊዜ ታሪክ ያለው ለማለት ያል በጣም ጥሩ ነው። ግን ሆኖም የሁለቱ ሀገራት ዋና ግንኙነት የጀመረው በአጼ ሚኒሊክ ዘመነ መንግስት ነው ማለት ነው። ይፋዊ የመንግስት ለመንግስት ግንኙነት የጀመረው በአጼ ሚኒሊክ ዘመነ መንግስት አምባሳደር፣ እንግዲህ በአጠቃላይ በሩሲያ ውስጥ ስንት ኢትዮጵያውያን ትምህርታቸውን እንደተከታተሉ ይታወቃል? እንደ በውል ቁጥሩን ታቁታላችሁ? እንግዲህ ይሄ ቁጥር በጣም የተለያየ ነገር ነው ሞር ክሬዲብል መረጃ ብዬ ማምነው ከ ከሀያ ሺህ በላይ ኢትዮጵያውያን በሶቪየት ህብረት ዘመን እና ከሶቪየት ህብረት መፍረስም በኋላ በነበሩት ራሻ ፌዴሬሽን በአዲስ መልኩ ከተዋቀረች በኋላ በነበሩት ዘመናት ከሀያ ሺህ በላይ የሚገመት ኢትዮጵያዊ እዚህ ሀገር በተለያዩ የትምህርት መስኮች ተምሮ ትምህርቱን ጨርሶ ወደ ሀገር ቤት በአብዛኛው የተመለሰበት ሁኔታ ነው ያለው በአሁኑ እሱ ወቅት በሩሲያ የሚኖሩ ኢትዮጵያውያን አሉ ስንት ይሆናሉ እንደውም ሞስኮን ሴንክት ፔተርስበርግን ጨምሮ የኢትዮጵያ ባህላዊ ምግብ ቤቶች መደብሮች እንዳ አሉ ሁሉ ነው የምሰማው። ተማሪዎችን በተመለከተ እኛ በእጃችን ያለን መረጃ የሚያሳይ የተማሪዎች ምር በመንግስት ለመንግስት የትምህርት ስምምነት የመጡ ተማሪዎች አሉ። በግል ደግሞ ፕራይቬትሊ የመጡ ተማሪዎች አሉ። የእነሱን ቁጥር በተመለከተ በአሁኑ ሰዓት ወደ መቶ ሰላሳ የሚሆኑ አሉ እዚህ ሀገር ውስጥ ሁለቱንም ማጠቃለ ማለት ነው። በአሁኑ ሰዓት እዚህ አካባቢ በሩሲያ ፌዴሬሽን የሚኖረውን ኢትዮጵያዊ ካልም እንግዲህ ኢትዮጵያዊ እና ትውልድ ኢትዮጵያዊ በጋራ የምናይ ከሆነ በእኛ ኤምባሲ የቆንስላ ክፍል ባለው መረጃ በአጠቃላይ በሩሲያ ፌዴሬሽን ውስጥ ወደ ሁለት መቶ ሰባ አምስት ኢትዮጵያውያን ብቻ ናቸው ያሉ። እዚያ አካባቢ ያሉ የኢትዮጵያ ምግብ ቤቶች በሚመለከት ያሉኝ ነው፣ ሁለት ሁለት የኢትዮጵያ ምግብ ቤቶች በሞስኮ ከተማ ይገኛሉ። አምባሳደር፣ እንግዲህ በአሁኑ ወቅት በኢትዮጵያና በሩሲያ መካከል ያለው የንግድ ግንኙነት ምን ይመስላል? እንደምሰማው የንግዱ ዘርፍ እያመዘነ መሆኑን ነው። በተለይ የአበባ ንግድና የቅባት እህሎች ንግድ አለ ይባላል ሁለቱ ሀገሮች መካከል ያለውን ግንኙነት በሚመለከት የንግድ በተመለከተ የሚፈልገው ደረጃ ላይ አይደለም ማለት ነው። እንደተባለውም እሱ እንደጠቀሱትም የአበባ ምርቶቻችን፣ የጥራጥሬ ምርቶቻችን በተለይ ቦሎቄ በስፋት ይገባ በደ ሀገር ግን ቀጥታ አይደለም ይገባው በሶስተኛ ሀገር በኩል የሚመጣ ሁኔታ ነው ያለው። አበባን በተመለከተ ቦሎቄ እና ጥራጥሬ ግን ቀጥታ ይመጣል። በመርከብ ተጭኖ ስለሚመጡ የንግዱ እንቅስቃሴ የደከመበት ራሱ ምክንያት አለው። አንዱ ምክንያት የጉምሩክ ስምምነቶቻችን በመካከላችን ያለ ጉምሩክ ስምምነት ከጊዜ ጋር አብረን የማስተካከል ችግር ነበረብን ወይም መዘግየት አለ። ምክንያቱም በአሁኑ ሰዓት ዩሮ ኤዥን ኮሚኒቲ የሚል ነገሩት አሁን መምስርተው ከዚህ ቀደም የነበረው የጉምሩክ ስምምነታችን በዛ አሁን መታደስ ስላለበት መደስ ይኖርብናል። ሁለተኛው ደግሞ ዋናው ነጥብ የንግድ ሂደቱ ለማሳለጥ የአየር በረራ ስምምነት ለመፈረም እየሰራን ያለ ነው። ቀጥታ አየር በረራ የለንም። በአሁኑ ሰ አከራሻ ጋር ቅጥ የአየር መንገድ ወደዚህ አይበርም። በመሆኑም የካርጎ ፍራይት የለንም። አሁን እርሶ እንዳነሱ በተለይ በተለያዩ ምርቶቻችን ፐርሽብል አይተምስ ከሚባለው የግብርና ምርት ውስጥ የሚመደቡ ናቸው። ቶሎ ካልደረሱ ይበላሻሉ። ደግነቱ የኢትዮጵያ አበባዎች ጠንካራ ነው። ረጅም ጊዜ የመቆየት አቅም አላቸው። ስለዚህ የአየር ስምምነት ድርድሩ በቅርቡ ይቋጫ ብለን እናምናለን። እሱ ካለቀልን የካርጎ ፍራይት እንጀምራለን። ካርጎ ላይ ከጀመርም አበባ ብቻ ሳይሆን ሌሎችንም የኢትዮጵያን የኤክስፖርት ምርቶችን ወደዚህ ማድረስ እንችላለን። በአጠቃላይ አነጋገር ግን ከራሻ ጋር ያለው ግንኙነትን በሚመለከት ተጨማሪ ስራዎች ያስፈልጋሉ። በእኛም ሀገር ተጨማሪ ምርቶችን ወደዚህ ማቅረብ እይታችንም አሁንም ቢሆን አልዳበረን። በኢትዮጵያ ደረጃ፣ በኢትዮጵያ ነጋዴዎች ደረጃ የራሻን ገባ ያለማወቅ ችግር አለ። ከራሻኖች በኩል ደግሞ አፍሪካ ላይ ብሎም ኢትዮጵያ ላይ ትኩረት የማድረግ እጥረት ይታያል። ይህንን እንግዲህ እኛ ራሳችን በሚጠጡበት ጊዜ አጠናቀን በሚሰራ ስራ መፍታት ይኖርብና ማለት ነው። ክቡር አምባሳደር፣ ወደ ኋላ ተመልሼ አንድ ጥያቄ ላንሳ። የቀድሞ ሶቪየት ህብረት ከመፈራረሱ በፊት ኢትዮጵያውያን በተለያዩ የሀገሪቱ ክፍሎች የከፍተኛ ትምህርት ይከታተሉ ነበር፤ በቤላሩሲያ፣ በካዛኪስታን፣ በዩክሬን፣ በሌሎችም አካባቢዎች። ሀገሪቱ ከፈራረሰች በኋላም አሁንም በነዚህ ሀገራት የሚኖሩ ኢትዮጵያውያን እንዳሉ ይሰማል። በተለይ በዩክሬን፣ በኦዴሳ፣ በኪቭ እንዲሁም በሌሎች ከተሞች የዩክሬይን ከተሞች አሁንም ኢትዮጵያውያን ይኖራሉ። እንዲያውም በዩክሬን ችግር እንዳለባቸው በማህበራዊ መገናኛዎች እየገለጹ ነው። እነዚህን ኢትዮጵያውያን ሞስኮ ያለው ኤምባሲ እንዴት ነው እርዳታ ሊሰጥ የሚችለው? እንግዲህ ምንድን ነው እዚህ ላይ በራሺያ ፌዴሬሽንና በዩክሬን መካከል ከጥቂት ዓመታት ወዲህ ባለው ችግር ምክንያት በሁለቱ መንግስታት መካከል ያለ ግንኙነት የሚጠበቀው ደረጃ ላይ እንዳልሆነ ይታወቃል። ይህ እንዳለ ሆኖ ግን በዩክሬን ውስጥ ቀደም ሲል ለትምህርት መጥተው እዛው የቀሩ የዩክሬን ዜግነት የያዙ ሰዎች አሉ። እኛ ባለ መረጃ ዩክሬን ውስጥ ወደ ሀምሳ ሀምሳ ሁለት ኢትዮጵያውያን ወይም ትሩ ኢትዮጵያ እንዳሉ እናውቃለን። ትምህርት ላይ ያሉ ሰዎች መኖራቸውን እርግጠኛ አይደለውም፣ ምክንያቱም መረጃው የለኝም። ሊኖሩ ኖሮ እናቅ ነበረ። አብዛኛው ግን ቀደም ሲል ትምህርት መጥቶ እዛ የቀረ ነው። በተለያየ ስራ ላይ የሚሰማራ ያለ የዘንበው ስራ ማግኘት በጣም አስቸጋሪ ሆነ ችግር አለብን የሚሉት ብሩ ምንነት ግልጽ አይደለሁም። እኔ እንደዛ ሆኖ እዚ ያለ የኛ ኤምባሲ ዩክሬንም ሆነ ቤላሩስ ያሉት ኢትዮጵያኖች ከዜግነት ጥቅኖቻቸውን ከማስጠበቅ አኳያ የሚሰራው ስራ አለን። ነገር ግን የችግሮቹን አይነት ግልጽ እስካላወቁም ድረስ ምንረዳቸው እርዳታ የምናቀርብበት ሁኔታ በዚህ መልኩ ነው ማለት ይቸግረኛል። አጠቃላይ ግን እንደዚህ ህጎች ማንኛውንም አይነት ከኮንስላር አገልግሎት ጋር የሚያስፈልጋቸውን ጉዳይ የመስጠቱ ስራ ቀጥሎ ይገኛል። ከዛ ባሻገር ስፔሲፊክ የሆኑ ችግሮች በዚህ ኤምባሲ የቀረበበት አጋጣሚ አላስታውስም። የቀረበ ነገር ካለ እርሱም ወደ ምንሰክበት አሰራር ያለን በሞስኮ የሚገኝ ኤምባሲያችን ማለት ነው። ሩሲያውያን በጥንት ጊዜ ጥቁር ህዝቦችን ኢፊዮፕ እንደሚሉ የታሪክ መዝገባት ያሳያሉ። ኢትዮጵያውያን ኢትዮጵያንም ሲጠ የሚጠሯት ኢትዮጵያ ይሏታል በቋንቋቸው። የእውቁ ሩሲያዊ ደራሲ የአሌክሳንደር ሰርጌቪች ፑሽኪን አያት አብርሃም ጋኔባልም ኢትዮጵያዊ ነው ይባላል። አሁን አሁን ደግሞ በአፍሪቃ ኢትዮጵያን ጨምሮ ዘጠኝ የአፍሪቃ ሀገራት ታዋቂው የሩሲያ ደራሲ ከኛ ዝርያ ነው፣ ከኛ አገር የመጣ ነው ይላሉ። ካሜሩን፣ መካከለኛው አፍሪቃ፣ በተለይም ደግሞ ኤርትራ። እንደውም ኤርትራ ሀውልቱን አስመራ ከተማ ላይ እንደሰራች ይነገራል። አምባሳደር ግሩምን ይህ በኢትዮጵያ በኩል እንዴት ይታያል ስል ጠይቄያቸው ነበር። አሌክሳንደር ሰርጌቪች ፑሽኪን ኢትዮጵያዊ ስለመሆኑ ሌላ ሰው ክሌማ ሌላ ሀገር ክሌም አደረገው አላደረገው ራሻኖች የሚያምኑት አሌክሳንደር ፑሽኪን ኢትዮጵያዊ ነው ብለው ነው። ከዛ ነው የምጀምረው። አሁን ኤርትራ ፑሽኪን የኛ ነው ይችላለች የሚለውን በተመለከተም እንግዲህ ወደ ኋላ ሄደን የምናየው ከሆነ ፑሽኪን ኤርትራዊ ከሆነ ኤርትራ ቀደም ሲል ኢትዮጵያ ነበረች፣ ስለዚህ ኢትዮጵያዊ ነው ማለት ነው። ነገሩ ግን የራሻ ማህበረሰብ የራሻ ምሁራን የራሻ ጸሐፍ ኪንን የሚያዩት ኢትዮጵያዊ ብለው ነው። አሁን ከፑሽኪን በኋላ ባሉት ዘመናት ኢትዮጵያና ኤርትራ መካከል በተፈጠረ ሁኔታ በራሷ የቻለች መንግስት ሆናለች። ስለዚህ የእኛ ነው የሚለውን ነገር እንዳለ ሆኖ እዛ አስመራ ውስጥ ሀውልት ተቀምጧል የሚባለው ነገር እኔ ራሴ አላየሁትም። ከሆነም ለእኔ ዋናው እውነት በኤርትራ ማህበረሰብ በሩስ በራሻ ማህበረሰብ ዘንድ አሌክሳንደር ፑሽኪን ኢትዮጵያ ብሎ ነው ያስቡት። ከዛ በኋላ የመጣ የፖለቲካ ልዩነቶችን ተመርኩዞ የእኛ ነው የእነሱ የሚለው ላይ ብዙም አይሄድበትም እነሱ በእኛ እምነት ግን ታሪኩ የሚገልጸው አሌክሳንደር ሰቤት የኋላ ቤተሰቦቻቸው መነሻ ኢትዮጵያ የሚለውን ዘን እየቀጠልን ያለ ነው። በሩሲያ ፌዴሬሽን የኢትዮጵያ ባለሙሉ ስልጣን አምባሳደር ግሩም አባይ ከሞስኮ በስልክ ቃለ ምልልስ ስለሰጡን በዶች በለስም አመሰግናለሁ። በዚያ አጋጣሚ የጀርመን ሬዲዮ አማርኛ ፕሮግራም ይህን ዕድል ስለሰጠ ለማመስገን እወዳለሁ። በቀጣዩም ደግሞ በየጊዜው

የቦልሼቪኩ አብዮት የደስታየቭስኪ እና ማክሲም ጎርኪ በተለይ ደግሞ እንደ አሳ በባህር እንደ ሰው በምድር የመሳሰሉ የተለያዩ ድርሰቶች በአማርኛ ተተርጉመው ተነባቢ ነበሩ። በቀዝቃዛው ጦርነት ወቅት የሶቪየት ሕብረት ኢትዮጵያ ወዳጅነት ዘመን ከማይጠፉት ትዝታዎች ጥቂቶቹ ናቸው። የድጃች ባልቻ ሆስፒታል ምስረታ፣ የሩሲያ ኤግዚቢሽን አሁን ፑሽኪን በመባል የሚታወቀውም ተጠቃሽ ነው። ሩሲያን የምታውቁ በሩሲያ የነበራችሁ አሊያም በማክሲም ጎርኪና ደስታየቭስኪ ድርሰ ደሰቶች የምትደሰቱ ስለ ሩሲያ የምታውቁትን ያላችሁን ትዝታም ሆነ ተሞክሮ አካፍሉን። በሌላ ዝግጅት ይዤ እመለሳለሁ። አዜብ ታደሰ ነኝ።